የዛሬ ማክሰኞ ሰኔ አራት 2011 ዓ ም ምሽት የጋቢና ቪኦኤ ዝግጅታችንን በቀጥታ ከዋሽንግተን ዲሲ የአሜሪካ ድምጽ ስቱዲዮ ጀምረናል። ለምሽቱ የያዝናቸውን ዘገባዎቻችንን እናስተዋውቃችሁ። ወጣቶችና የፖለቲካ ተሳትፎ በኢትዮጵያ ከዚህ በላይ ልንገፋበት የምንችለው አይነት ስርዓት እንዳልሆነ በደንብ ነው ያሳየው። በየአካባቢው የሚፈጠሩ ግጭቶች፣ መፈናቀሎች፣ ድንበር ይሄ የኔ ነው ይሄ የኔ ነው ተብሎ የሚገባው አተካራና ና የያዘው አደጋ ከዚህ በኋላ እንደዚህ አይነት ስርዓት ይዘን ብንቀጥል የሀገሪቷ ህልና ሁሉ አደጋ ላይ እንደሚገባ ያረጋገጥንበት ነው። ኦልሞስት አሁን አረጋግጠናል። አዲሱን የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ቃል አቀባይ ናትናኤል ፈለቀን የሰማችሁት እንግዳችን አድርገን ይዘነዋል። ከቆይታ በኋላ ይሰማል። ጠያቂ ትውልድ ለመፍጠር በምክንያታዊነት መከራከር ይበጃል ያሉ የጅማ ዩኒቨርሲቲ ተማሪዎችን በውይይት ይዘናቸዋል። ምክንያታዊነት ሲጠፋ ብዙ ነገሮች ይበላሻሉ ብዬ አምናለሁ። ስለዚህ ከአንቺ የተለየ ሀሳብ ያለው ሰው አንድን ማድረግ አለመቻል ትልቅ ስኪል ማጣት ነው ብዬ ስላመንኩኝ ወደ ክርክሩ ክለብ ለመቀላቀል አብራችሁን እስከ ፕሮግራሙ ማብቂያ ከዘለቃችሁ ሌሎች ለምሽቱ የያዝናቸውን ዘገባዎችም ትሰማላችሁ። ፕሮግራሙን በመምራት ጽዮን ግርማና ሀብታሙ ስዩም አብረናችሁ እናመሻለን። ጋቢና ቪኤ። አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አምነስቲ ኢንተርናሽናል የተባለ የሰብአዊ መብት ተሟጋች ድርጅት በገለጸው መሰረት የሱዳን መንግስት ኃይሎች በዳርፉር ክልል አዲስ ተከታታይ የጦርነት ወንጀል በመፈጸም ተግባር ተጠያቂ ናቸው። ካለፈው ሐምሌ ወር አንስቶ የሱዳን መንግሥት ኃይሎችና ተባባሪ ሚሊሻዎች ዳርፉር ውስጥ በርካታ መንደሮችን አውድመዋል ይላል አምነስቲ ኢንተርናሽናል። እንደ አውሮፓውያን አቆጣጠር ካለፈው ሐምሌ ወር 2018 ዓ ም አንስቶ እስካሁን ድረስ እስከ የካቲት ወር ድረስ ባለው ጊዜ ውስጥ የመንግሥት ኃይሎችና ተባባሪ ሚሊሻዎች ቢያንስ 45 መንደሮችን እንዳወደሙ የሳተላይት ማስረጃዎች ያሳያሉ፣ የአይን ምስክሮችም አረጋግጠዋል ይላል ዛሬ የወጣው ዘገባ። የመንግስት ኃይሎች በሕገ ወጥ ግድያዎችና በወሲብ ጥቃት ተግባር ተሰማርተዋል፣ ዘረፋ አካሂደዋል፣ ሰዎች በግዴታ እንዲፈናቀሉ አድርገዋል ሲልም አምነስቲ ከሰዋል። በፊት ጃንጃዊድ ይባሉ የነበሩት አሁን ፈጥኖ ድራሽ የሚባሉት ኃይሎች ወንጀል ፈጽመዋል ከሚባሉት መካከል ናቸው። ካለፈው ሰኞ አንስቶ በመዲናይቱ ካርቱም በርካታ ተቃዋሚዎችን ገድለዋል ተብሎ እንደሚታመን አምነስቲ ጠቁሟል። ከተቃዋሚዎቹ ጋር ግንኙነት ያላቸው ሐኪሞች ከመቶ በላይ የሚሆኑ የተቃውሞ ሰልፈኞች ተገድለዋል ይላሉ። ሰዎች ከሆንግ ኮንግ ወደ ዋናዋ ቻይና ተልከው ክስ እንዲመሰረትባቸው በሚፈቅደው እቅድ ላይ ሰፊ ተቃውሞ ባለበት በዚህ በአሁኑ ወቅት ዩናይትድ ስቴትስ ውስጥ ጉዳይ ውስጥ ጣልቃ ገብታለች ስትል ቻይና ከሳለች። የራስ አስተዳደር መብት ባላት ሆንግ ኮንግ የቀረበው እቅድ እንዳሳሰባት ዩናይትድ ስቴትስ ገልጻ ነበር። የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ጊንግ ሾንግ ግን ከቤዥንግ ምላሽ ሰጥተዋል። የሆንግ ኮንግ ዋና ስራ አስፈጻሚ ከሪላም የግዛቲቱ ምክር ቤት እንዲከራከርበት ነገ ለመላክም እየተዘጋጁ እንደሆነ ታውቋል። ባለፈው እሁድ የተካሄደውን በብዙ መቶ ሺዎች የሚቆጠሩ ሰዎች በሰልፍ ተቃውሞ የገለጹበትን ችላ በማለት ነው ከሪላም እቅዱን ነገ የሚልኩት። እቅዱ በምክር ቤቱ ከጸደቀ ሆንግ ኮንግ ሰዎችን ለዋይናዋ ቻይና ማካኦና ታይዋን ወደ መሳሰሉት ግዛቶች ለክስ እንድትልክ ይፈቅዳል። በተለይም የተለየ የፍርድ ስርዓት ወዳላት ቻይና መላኩ ሆንግ ኮንግ ውስጥ ሰፊ ይዘት ያለው ተቃውሞ አስነስቷል። ሆንግ ኮንግ የቀድሞ የብሪታንያ ቅኝ ግዛት ስትሆን እንደ አውሮፓውያን አቆጣጠር በ1997 ዓ ም ወደ ቻይና ብትመለስም ለ50 ዓመታት ያህል ልዩ የውስጥ አስተዳደር መብት አግኝታለች። የምርመራ ጋዜጠኛ ኢቫን ጋለኖቭ ከቁም ስር ነጻ ሆኗል። አሁን ባለሥልጣኖች የታሰረበትን ምክንያት እየመረመሩ ነው ሲሉ የሩሲያ የአገር አስተዳደር ሚኒስትር ቭላዲሚር ኮሎሶቭ ተናግረዋል። ኮሎኮሶቭ ዛሬ በሰጡት መግለጫ ጋዜጠኛውን ያሰረው ፖሊስ ከሥራ መታገዱን ገልጸዋል። ኢቫን ጋለኖቭ ላይ የተደረገው የአሻራ የሥነ ፍጥረታዊ የወንጀልና የዘረመል ምርመራ ወንጀል ተግባር መሰማራቱን የሚያሳይ ማስረጃ ስላላሳየ ክሱ እንዲነሳ ተደርጓል ብለዋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የኢሚግሬሽንን ጉዳይ ለመቆጣጠር የሚያስችል ስምምነት ከሜክሲኮ ጋር ማድረጋቸውን ትላንት ከገለጹ በኋላ ጥያቄዎች ቀርበውላቸው ነበር። ለጋዜጠኞች መግለጫ ሲሰጡም ስለ ስምምነቱ የተናገሩት ዝርዝር ነገር የለም። ስምምነቱ ይፋ መደረግ የሌለበት ክፍል እንዳለውም ጠቅሰዋል። በዋይት ሀውስ ግቢ ላይ ሆነው ሲጠየቁ ታዲያ ያደረግነው ስምምነት ሌላ አካል ነው የሚል ምላሽ ሰጥተዋል። እንደዚህ አይነት ስምምነት ተደርጎ ከሆነ ለምን ታዲያ ሜክሲኮ አስተባበለች የሚል ጥያቄ ከአሜሪካ ድምጽ ጋዜጠኛ ሲቀርብላቸውን ማስተባበሉም የሚቀጥሉ አይመስለኝም ተደርጓልና የሚል አጭር ምላሽ ሰጥተዋል። አድማጮች፣ ለሰአቱ የያዝናቸው አጠር ያሉ የምሽቱ ዜናዎቻችን እነዚህ ነበሩ። ከቀሬ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም አብረናችሁ እንቆያለን። እናንተም አብራችሁ እንድትቆዩ እንጋብዛለን። ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር ቀደም ሲል በመግቢያችን ላይ ወደ አስተዋወቅናችሁ ዘገባ ነው የምናልፈው። የኢትዮጵያ ዘመናዊ ፖለቲካ ታሪክ ሲነሳ ያ ትውልድ በሚል ተለምዷዊ መጠሪያ የሚታወቀው ከአርባና ሀምሳ ዓመታት በፊት ወጣቶች ተሳትፎ ጉልህ ስፍራ ይዟል። ያን ተሳትፎ የተከተለው አሳዛኝ ታሪካዊ ክስተት የኋላ ኋላ ወጣቶች ትውልድ ከፖለቲካ ራሳቸውን እንዲያቀቡ ምክንያት ሳይሆን እንዳልቀረም ይጠቅሳል። አሁን ላይ ደግሞ ወጣቶች ዳግም ወደ ፖለቲካው እየተመለሱ ይመስላል። በምዕራቡ ዓለም ከአውሮፓውያን 1981 ወዲህ የተወለዱ ወጣት ፖለቲከኞች ሚሊኒያል የሚባሉት ማለት ነው የሚል ተቀጥያ መጠሪያ ተሰጥቷቸዋል። እኛም ይህን መጠሪያ እንዋስና ከአንድ ሚሊኒያል ፖለቲከኛ ጋር ያደረግነው ቆይታ እንጋብዛችኋለን። እንግዳችን አትናኤል ፈለቀ ነው። ወጣቶችና የፖለቲካ ተሳትፎን በተመለከተ ከሀብታሙ ስዩም ጋር አጭር ቆይታ አድርጓል። ናትናኤል ፈለቀ በጣም አመሰግናለሁ። ብዙ ጊዜ የኢትዮጵያ ፖለቲካ በስልሳዎቹና በሰባዎቹ ዘመን የተወለዱ ሰዎች ርስት ነው የሚባል አይነት ገለጻ አለ። ከዛ በኋላ የመጡ ሰዎች ያን ያህል የማይደፍሩት፣ ያን ያህል ተሳትፎ የሌለው ነው ብላ ያስባሉ። አንተ ከወጣት አዲስ ፖለቲከኞቹ መንደር እንግዲህ ተቀላቅለሃል። እውነት የፖለቲካው ምህዳር ለወጣቶች የሚሆን ቦታ የለውጥ ቦታ ስላለው ነው ወይንስ ደግሞ ልሞክረው የተወሰነ ነገሩ ልየው ከሚል እሳቤ ነው የጀመርከው? ያው እንግዲህ የፖለቲካ ተሳትፎ ለማድረግ ኢትዮጵያ ውስጥ ቀላል አይደለም፣ ሁሉም ሰው ያውቀዋል። እና እስከ ዛሬ ድረስ ከፖለቲካ ጋር ተያይዞ የነበረን ታሪክ ከውሸት፣ ከመገዳደል፣ ከመሳደድ ጋር የተያያዘ ነው እና ወጣት ስትሆን ደግሞ ብዙ ጊዜ ያው ብዙ ፊውቸር ይታይሃል እና እነዚህን ነገሮች በተቻለ አቅም ለመሸሽ ትሞክራል። ስለዚህ ካየኸው የራሽናል ዲሲሽን ሊመስል ይችላል ግን ደግሞ ፖለቲካ እውነተኛ ፖለቲካ ማለት ሰዎች በራሳቸው ህይወት ላይ በአካባቢያቸው ህይወት ላይ እና በአጠቃላይ በሀገር ጉዳይ ላይ ተሳትፎ የሚያደርጉበት ና የሚወስኑበት፣ ለውጥ የሚያመጡበት መስክ ነው እና እዛ መስክ ውስጥ መሳተፍ ከተውን አሁን የደረስንበት አይነት ችግር ውስጥ መግባታችን ብዙ ሊገርመን አይገባም። እዚህ የኔ ውሳኔ እንደ ወጣት ወይ ወጣት የሚለው ነገሩ ትንሽ አስቸጋሪ ነው ካሉት ሰዎች ጋር ተወዳድሮ መሰለኝ። ግን ምንድነው ያለው የወደፊት ፊውቸሩን መገንባት የሚፈልግ የተሻለ ሀገር ውስጥ መኖር የሚፈልግ ለሚቀጥለው ትውልድ ደግሞ የተሻለ ነገር ማስረከብ የሚፈልግ ነኝ ብያምናለሁኝ። እንደዛ ብሎ የሚያምን ሰው ፖለቲካው ፖለቲካው እንደዚህ ከተለመደው ይሄ ከመሳደድ ከመገዳደል ወጥቶ እውነተኛ የሆነ በሀገራችን ጉዳይ ላይ የምንወስንበት እንድናደርግ ስራ ይፈልጋል። ዝም ብሎ ተነስቶ ወደዛ አይሄድም፣ እና ያንን ስራ የሆነ ቦታ መጀመር አለበት። ያንን አሳይመንት እንግዲህ ነው የወሰድ ነው። በአፍሪካ ብሎም በኢትዮጵያ የወጣቶች ቁጥር በጣም ከፍተኛ ነው። እነዚህ ወጣቶች ያሏቸው ጥያቄዎች አሉ። ኢዜማ የእናንተ ፓርቲ እንደዚህ ያሉ ጉዳዮችን ለመመለስ እንደዚያ ያሉ ጥያቄዎችን ለማርካት ምን አይነት አማራጭ ሀሳቦችን ይዛችሁ ነው የምትንቀሳቀሱ? እንግዲህ እንዳልከው ነው ብዙ ወጣቶች አሉ በተለይ ኢትዮጵያ ውስጥ አሁን ብዙ ዩኒቨርሲቲ ገብተው የተመረቁና ስራ ሊያገኙ ወጣቶች አሉ። አንደኛውም ይሄ ለመረጋጋት ስጦታችን እንደ አንደኛ መንስኤ ነው ብለን እናምናለን። ስለዚህ ያ አድሬስ መደረግ ያለበት ጉዳይ እንደሆነ ነው የምናምነው። በድርጅት ደረጃ የድርጅታ መዋቅራችን ውስጥ ከምርጫ ወረዳ ጀምሮ እስከ ብሔራዊ ስራ አስፈጻሚ ደረጃ ድረስ የወጣቶች ተጠሪ የሚባል ፖዚሽን አለ። ያ በዋነኛነት ወጣቶች በአገር ግንባታ ሂደት ውስጥ እና በፓርቲውም ድርጅት ውስጥ ምን አይነት ተሳትፎ ሊኖራቸው ይገባል እና ያን ተሳትፎ እንዴት ነው ማምጣት የምንችለው የሚለውን በዋነኛነት የሚሰራ ነው። ስለዚህ ያንን በከፍተኛ ትኩረት የምንሰራው ስራ ነው የሚሆነው። ከዛ ባለፈ ግን በፖሊሲ ደረጃ የትምህርት ፖሊሲያችን፣ የጤና ፖሊሲያችን እንደዚህ የስራ ፈጠራ ከኢኮኖሚ ጋር ተያይዞ የምናወጣው ፖሊሲዎች በሙሉ እንደምታውቁት ማህበራዊ ፍትህ ላይ መሰረት ያደረጉ ፖሊሲዎች ናቸው የሚሆኑት ና ከዚህ በፊት እድል ያላገኙ እድል ተነፍገው የነበሩ የማህበረሰቡ አካላት በሙሉ እድል የሚያገኙበትን አይነት ስርዓት መፍጠር ነው የምንፈልገው። እዛ ውስጥ እንግዲህ እኛ ከዚህ ከማደራጀቱ ጎን ለጎን ለረጅም ጊዜ ስንሰራ የቆየ ነው። የተለያዩ ባለሙያዎች የተሳተፉበት የፖሊሲ ሚጽፍ ቡድን ነበረን። ያ ቡድን በተለያዩ ዘርፎች በጤና በትራንስፖርቴሽን በትምህርት በአርባን ዴቨሎፕመንት እንደዚህ የተለያዩ ዘርፎች ላይ ዶክመንት ፕሮዲስ ሲያደርግ ነበር የቆየው። እዛ ውስጥ እንዳልኩ ነው የወጣቶች ሚና እያንዳንዱ ዘርፍ ላይ ምን አይነት ሚና ነው ሊጫወት የሚገባው፣ እንደገና ደግሞ ምን አይነት እድል ነው ሊሰጣቸው የሚገባው የሚለውን በትኩረት የታየበት ነው። እነዚህ ፖሊሲዎች በቅርብ ጊዜ ውስጥ ከህዝብና ከተለያዩ ባለድርሻ አካላት ጋር ውይይት የምናደርግባቸው ይሆናል። የዛኒ በይፋ በስፋት ታዩታላችሁ። ባለፉት ሀያ ስድስት አመታት እንግዲህ ኢትዮጵያ ውስጥ ሰፍኖ የነበረው የርዕዮተ ዓለም የብሔርን ፖለቲካ መሰረት ያደረገ በር ነው እናንተ አሁን አዲስ ይዛችሁ የመጣችሁ የዜግነት ፖለቲካን የሚያስቀድም ሌላ ርዕዮተ ዓለም ነው። በቀደመው ሪዮት ዓለም ውስጥ ያደጉ ወጣቶችን፣ የቆዩ ወጣቶችን ወደዚህኛው ስሜት፣ ወደ አዲሱ እናንተ ወደምትፈልጉት ስሜት ለመመለስ ያለው ፈተና ምን ያክል ነው? ምን ያክልስ አስፈላጊ ነው ብለህ ታስባላል ፈተናው ከባድ ነው። ምክንያቱም ያው ኦሬዲ ልክ ነው ብሎ የተቀበለውን አይነት አስተሳሰብ እንደገና አጥርቶ ይሄ ነው ትክክለኛው ብሎ ማስተማርን ይጠይቃል። ስለዚህ እንደው ምንም የማያውቅ ሰውን ማስተማር በጣም ቀላል ነው። አሁን ኦሬዲ ግን ልክ ነው የሚል አስተሳሰብ የያዘን ሰው ኖ የለም ብሎ እሱን አጥፍቶ እንደገና ሌላ አይነት አመለካከት ማስተማር ከባድ ነው የሚሆነው። እንደምታውቀው ሚዲያው ትምህርት ቤት፣ በሁሉም ቦታ ነው እነዚህ ይሄ ዘውግን መሰረት ያደረገው ፖለቲካው የሰዎች ጭንቅላት ውስጥ እንዲገባ የተደረገው ና ያንኑ ያክል ይፈርጥ ከዛም የበለጠ አይነት ይፈርጥ ይፈልጋል። ከባድ ነው ግን እጅግ በጣም አስፈላጊ ነው። ምክንያቱም አሁን አገሪቷ የደረሰችበት ሁኔታ ከዚህ በላይ ልንገፋበት የምንችለው አይነት ስርዓት እንዳልሆነ በደንብ ነው ያሳየን። በየአካባቢው የሚፈጠሩ ግጭቶች፣ መፈናቀሎች፣ ድንበር ይሄ የኔ ነው ይሄ የኔ ነው ተብሎ የሚገባው አተካራና የያዘው አደጋ፣ ከዚህ በኋላ እንደዚህ አይነት ስርዓት ይዘን ብንቀጥል የሀገሪቷ ህሉና ሁሉ አደጋ ላይ እንደሚገባ ያረጋገጥንበት ነው። ኦልሞስት አሁን አረጋግጠናል እና እዚህ ውስጥ ደግሞ ትልቁ ፎርስ ወጣቱ ነው። እንደምታውቀው ስራ የሚፈልግ በጣም በቀላሉ ሊነሳስ ስሜቱ ሊነሳሳ የሚችል ቁጡ ወጣት ባለ ቁጥር ትክክለኛ ላልሆነም ሀሳብ ተነስቶ የሆነ ነገር የማድረግ እድሉ ከፍተኛ ነው የሚሆነው። ስለዚህ አንደኛው ማስተማሩ ትክክለኛው ለሀገሪቷ የሚጠቅመው ፖለቲካ ዜግነት ላይ የተመሰረተ ፖለቲካ እንደሆነ ማስተማሩ እንደገና ደግሞ ለእንደዚህ አይነት ወጣት እድል መስጠቱ በስራ የሚሆን እና ኢንጌጅ የሚያደርግበት እድል መስጠቱ ጎን ለጎን ሊሰራ የሚገባው ስራ ነው። እሱን ነው የምንሰራው። ከባድ ነው ግን ምንም አማራጭ የለንም። መስራት ያለበት ስራ ነው። ከአንተ በተጨማሪ በምን በምን ቦታዎች ወጣቶች ተሳትፎ እያደረጉ በ በኢዜማ ውስጥ ብሔራዊ ስራ አስፈጻሚ ውስጥ ያሉ ሁለት የወጣቶች ተጠሪዎች አሉ። ሁለቱም ወጣቶች ናቸው። የውጭ አባላት ተጠሪ ፖዚሽን ላይ ያሉ ሰው ወጣት ናቸው። ከእኔ እድሜ ወይም በእኔ እድሜ በታች ያሉ ሰዎች ናቸው። እዚህ ፖዚሽን ላይ ምነግር የሴቶች ተጠሪዎቹን ካየ ወጣቶች ናቸው። የድርጅት ጉዳይ ኃላፊያችንም ወጣት በሚባል ፖዚሽን ያለው ና የብሔራዊ ስራ አስፈጻሚው አብላጫው ቁጥር ወጣት በሚትለው እድሜ ክልል ውስጥ ያለ ሰው የያዘው ነው። እና ይህም እንግዲህ ወጣቱ ያለውን ችግር ለመረዳት ና መፍትሄው ምን ሊሆን ይችላል ብሎ የሚለውን ነገር በቀላሉ ለመረዳትና ወደ ስራ ለመግባት ቀላል ያደርግልናል ብለን ነው ምናምን። በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው፣ ከአሜሪካ ድምፅ ራዲዮ። ወደ ቀጣዩ ዘገባ እናምራ። ወጣቶች ከስሜታዊነት ራሳቸውን ነጻ አውጥተው በምክንያታዊነት የመከራከር ባህል እንዲያዳብሩ በአሜሪካ ኤምባሲ የተቀረጸ አዲስ ፕሮግራም በአስራ አራት ዩኒቨርሲቲዎች ተግባራዊ መደረግ ተጀምሯል። በትናንትናው እለት በመቀሌ ዩኒቨርሲቲ የሚገኙ ተማሪዎችን ጋብዘን ነበረ። ውይይቱን የመራችው ጽዮን ግርማ ናት። ለዛሬ ደግሞ ወደ ጅማ ዩኒቨርሲቲ ትወስድናለች። እንግዲህ በጅማ ዩኒቨርሲቲ ተማሪዎችን የክርክር ክለቡን እየመሩና እያወያዩ የሚገኙት ዶክተር ኢማም ወርቅነት በቋንቋና ስነ ጽሁፍ መምህር ናቸው። በዛሬ ውይይት የተሳተፉት ሁለቱ ተማሪዎች ደግሞ ንጹህ ደጀኔ አምስተኛ ዓመት ሕክምና ተማሪና ሞገስ ጌታቸው የአራተኛ ዓመት የሕክምና ተማሪዎች ናቸው። ሌሎች ተማሪዎችም አብረዋቸው በዚህ ውይይት ላይ ይካፈላሉ። ዶክተር ይማም ምንድን ነው ይህ ክርክር ለተማሪዎቹ የሚጠቅመው? ይገርምሻል። አሁን ዩኒቨርሲቲ ውስጥ ነው እንደማስበው፣ ማለት ነው ከተለያየ አካባቢ የመጡት የተለያየ ባህል ያላቸው የተለያየ አስተሳሰብ ያላቸው ዩኒቨርሲቲ፣ ዛሬ ዘመን ትንሿ ኢትዮጵያ እንደ ማለት ነው ከተለያየ የኢትዮጵያ ክፍል ተሰባስበው የሚገኙበት አንድ ትንሽ ኢትዮጵያ ማለት ነው እና እዛ ውስጥ የተለያየ የተለያየ አቲቲዩድ ስላለ አንድ ኢሹ ስታነሽ ከተለያየ አንጻር ነገሩን አይተው አመዛዝነው የመናገር፣ የመከራከር፣ የመተማመን፣ የማሳመን ባህል እንዳሳድጉ በጣም ይጠቅማቸዋል ማለት ነው። እንደሚታወቀው አንዳንድ ጊዜ ተለያየ ምክንያት የመናገር፣ የመከራከር አቅማችን ትንሽ በጣም የላላ የላላና ሰዎች መናገር ራሱ የማይችሉበት ደረጃ ደርሰው ነበረ። ተማሪዎችም እንደዚህ አይነት ባህልም አልነበርባቸው፣ ግን አሁን እችን ነገር ሰም እጅግ በጣም ደስተኛ ናቸው ይህ እንደ መጀመሪያ አካባቢ ራሱ የምትጀምረው ራሱ አዳራሹ አልበቃ ያለ ተማሪዎች ነበረ፣ ቁመው ሲመለከቱ የነበሩት ማለት ነው። እና ቀርቦ ከማነጋገር አንጻር ከልቸርን ከማስተላለፋ ጋር ይሄ መልቲፕል የሆነ ማለት የፕሩለር ሶሳይቲ ከመገንባት አንጻር እንደዚህ አይነት ትሬንዶች ለወደፊቱም ቢሆን በየዩኒቨርስቲዎች ቢለመዱ በጣም በጣም በጣም አስፈላጊ ናቸው ብያ ነው ማለ። ንጹህ እንግዲህ የህክምና ተማሪ ነሽ። የህክምና ተማሪ ደግሞ በጣም ብዙ ጊዜን የሚጠይቅና ትኩረት ማድረግን ትምህርት ላይ የሚጠይቅ ነው። እንዴት ወደዚህ ወደ ክርክሩ ክለብ ልትሄጅ ይቻልሽ? በምን ምክንያት ተነሳሳሽ? በምን አሰብሽው? አመሰግናለሁ በመሰረቱ ክርክር ማለት ሁሌ በየቀኑ በየቀን ህይወታችን ውስጥ የምናደርገው ነገር ነው ሁለት የተለያዩ ሀሳብ ያላቸው አካላት ሀሳባቸውን ለማቀራረብ የሚያደርጉት ሰላማዊ ምክንያታዊና በመረጃ ላይ የተመሰረተ ንግግር ማለት ነው ስለዚህ አንድ ሰው ለህይወቱ ወሳኝ ኮምፖነንት ነው ብዬ ነው ማም ነው ማለት ከሰው ጋር ተነጋግረን መግባባትና ወደ አንድ መስመር መሄድ ካልቻልን ለወደፊቱ ኑሯችንም ለአመራርም ቢሆን የማይመች ሁኔታ ውስጥ እንገባለን። ምክንያታዊነት ሲጠፋ ብዙ ነገሮች ይበላሻሉ ብዬ አምናለሁ። ስለዚህ ከአንቺ የተለየ ሀሳብ ያለው ሰው አንድል ማድረግ አለመቻል ትልቅ እስኪል ማጣት ነው ብዬ ስላመንኩኝ ወደ ክርክሩ ክለብ ለመቀላቀል ምን አሴስ ለአንተ ምክንያትህ ምንድን ነው? ወደዚህ ክለብ እንድትገባ እንደ አንድ ካምፓስ አንድ አንድ ዩኒቨርሲቲ ተማሪ በተለይም ደግሞ እንደ ህክምና ተማሪ ላካብተው የሚያስፈልገኝ ነው ብዬ ስላሰብኩ ነው ወኔ ጆይን ያደረኩት። እንደ ህክምና ተማሪ የኦካፔሽን ከታካሚዎች ጋር ለመግባባት ህክምና እውቀት ብቻ ሳይሆን እነሱ ጋር ደግሞ የምንግባባበት፣ እነሱን የምናስረዳበት፣ እነሱን ደግሞ በትክክል የምናክምበት ችሎታ ያስፈልጋል እና ክርክር ማለት ሁለት የሚቃረኑ ሀሳቦችን በሰላማዊ መንገድ ንጹህ እንዳለችው መግለጽ ስለሆነ ይሄኛውን ችሎታ እኔም ማካበት አለብኝ ብዬ ስላሰብኩ ነው። ጆን ዶክተር ኢማም እንግዲህ ሁለቱም የህክምና ተማሪዎች ናቸው። የሌሎቹ ተማሪዎች ከየትኛው የትምህርት ክፍል እንደመጡ አላውቅም። እነሱ እንደ ጠቀሱት ከግላቸው ጀምሮ ይሄ ክርክር ባህል ይጠቅማቸዋል። ይሄ ግን አገራዊ ፋይዳ እንዲኖረው ለምሳሌ በኢትዮጵያ ውስጥ በጣም የማግባባና ሰዎች ተደማምጠው ሀሳባቸውን ሊገልጹ የማይችሉበት ተቀምጠው ሊነጋገሩ የማይችሉበት ጉዳይ የዋነኛው የፖለቲካ ጉዳይ ነው። ከዛ የኢኮኖሚ፣ የማህበራዊ እያለ ይቀጥላል። እና እዚህ ዩኒቨርሲቲ ውስጥ የተጀመረው ጉዳይ ሀገራዊ ፋይዳ እንዲኖረው ተማሪዎቹ ከተመረቁም በኋላ በሀገር ደረጃ ይህንን ባህላችን በማህበረሰብ ውስጥ ማስረጽ እንዲችሉ የሚደረግ ነገር አለ ወይስ እዛው ትምህርት ቤት ውስጥ እንደ አንድ ትምህርት ክፍል ተማሪዎቹን ለማገዝ የተደረገ ነገር ነው? እስከ ዛሬ እንደምታውቂው ያው ለብዙ ዓመታት እንደዚህ አይነት መነጋገር በኮንፊደንስ መከራከር በግልጽ አውቶች መናገር ኖርማሊ ከፖለቲካውም አንፃር ያው አይፈቀድም ነበርም፣ የለም እንደዛ አይነትም አልነበርም። አሁን ግን አንዳንድ ከለውጦች ጋር በተያያዘ መልኩ እነዚ እነዚህ ነገሮች ጀምረናል። አሁን ግን ይሄ በኢትዮጵያ ደረጃ አልሽው እስካሁን የተጀመረ ያለ ነገር አይመስለኝም። እኛም እንደ ክለብ ፈቃደኛ ለሆኑ ተማሪዎች ነው ሰርቪሱን ስትሰጥ የነበረው የእኔን የእኔን ፍላጎትና የእኔን አስተያየት ከጠየቅሽኝ ይሄ እኔ እንደማስበው ዩኒቨርሲቲ የተጀመረው ወደታች ሞዶ ወደተተሰቡ እስከ ኢለመንተሪ ድረስ ባህሉ ቢሰፋ እጅግ እጅግ እጅግ በጣም ጠቃሚ ነው ላሉ አሁን ካለንበት ኢሞሽናል አለም ውስጥ አውጥቶ በሪዝን በኢንተሌክት የሚያምን ሶሳይቲ ለማፍራት በምክንያት አማራጭ የሌለው አማራጭ የሌለው መንገድ ነው፣ አሁን የሚመስለኝ እኔ ማለት ነው። አሁን ያሉት የዩኒቨርሲቲ ተማሪዎች ከየት ከየት የተውጣጡ ናቸው? ንጹህ እንግዲህ እንደ አጋጣሚ ሁለታችሁ የህክምና ተማሪዎች ናችሁ፣ ግን ሌሎቹ የቡድናችሁ አባላት ከየት ከየትኛው የትምህርት ክፍል የተውጣጡ ናቸው? ስብጥሩ ምን ይመስላል? አብዛኞቹ የህክምና ተማሪዎች ናቸው በክርክር ቡድናችን ውስጥ እየተሳተፉ ያሉት፣ ግን የተቻለንን አድርገን ሌሎችንም ለማሳተፍ እየሞከር ነን። እንግዲህ ዶክተር ኢማም አሁን ቀደም ብለው እንደጠቀሱት ይሄ ነገር በሀገር ደረጃ ቢስፋፋ በጣም ጠቃሚ ነው ከመጀመሪያ ደረጃ ጀምሮ በጣም ጠቃሚ ነው ብለዋል። እና ምናሴ በአንተ በኩል ምን ሀሳብ አለህ? ሁለቱም ነገር እንደሞከሩት ያው ዶክተርም እንዳለው ወደ ታች ከኤሌመንታሪ ድረስ ከዛም በታች ያሉት በዚሁ ልምምድ እንዲያድጉና በዚሁ ደግሞ አእምሯቸው የተቀረጸ እንዲሆን በክርክር የሚያምኑ እንጂ በጥል የማያምኑ ሰዎች ሆነው እንዲያድጉ በሀገራችን እንዲሰራ ወደ ላይም ደግሞ እኛ ካለንበትም ደረጃ ከፍ ብሎ የእኛ ድምፅ በዚህ ልምድ ውስጥ ያለፉ ሰዎች ድምጻቸውን አሰምቶ ስለተለያዩ ድብቅ ናቸው ሰው ማውራት የለበትም ተብሎ ከሚታሰቡት አስተሳሰቡ በእነዚህ ነገሮች ላይ መከራከር እና የሁሉም ሀሳብ በመደማመጥና በሕግ በሆነ ነገር በብዙ ልክ ባልወጣ ነገር በኖርማል በክርክር በሚባለው ሕግ ላይ በተመሰረተ መልኩ ሁሉም የራሱን ሀሳብ ቢያንጸባርቅ ወደ ላይም ወርታችን አሁን ካለንበት ደረጃ የተስፋፋ ብሄድ ይጠቅማል ሀገራችን ቢያስባሉ። ዶክተር ኢማም ወርቅነህን እንደዚሁም ደግሞ ተማሪዎቻቸውን ንጹህ ደጀኔና ሞገስ ጌታቸውን ላደረጉት ውይይት እናመሰግናለን። ከጋቢና ጋር ስለሆናችሁ እናመሰግናለን። አድማጮቻችን ይህ መሰናዶ ለእናንተ የሚደርሰው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። ቀጣዩን ዘገባ ደግሞ ጽዮን ግርማ ትነግረናለች። እንግዲህ ቀጣዩ ዘገባ የሚሆነው ሰሞኑን በኢትዮጵያ የኮሌራ በሽታ መከሰቱን ጤና ጥበቃ ሚኒስቴር ማስታወቁ ይታወሳል። በሀገሪቱ በአራት ክልሎች አምስት መቶ ሀያ አምስት ሰዎች በኮሌራ በሽታ መያዛቸው ተገልጿል። በሀገሪቱ እንግዲህ የኢንስቲትዩት የምክትል ዋና ዳይሬክተር ዶክተር በየነ ሞገስ ጉዳዩን አስመልክተው ዛሬ ጋዜጣዊ መግለጫ ሰጥተው ነበረ። በዚህ መግለጫቸው ላይ ያሉት የኮሌራ ወረርሽኝ በሽታ በኦሮሚያ፣ በአማራ፣ በትግራይ እንዲሁም በሌሎች ክልሎች በአዲስ አበባ ከተማ አስተዳደርም ጭምር መከሰቱን ነው በአሁኑ ወቅትም ባጠቃ በአጠቃላይ 525 ሰዎች በዚህ ወረርሽኝ ተይዘዋል ብለዋል ምክትል ዋና ዳይሬክተሩ። ከዚህ ጋር የተያያዘ ዜና አለን። ወደ ሶማሌ ክልል የሚወስደን የሶማሌ ክልል ጤና ቢሮ ኃላፊ ዶክተር ሙሴ መሀመድ ከኮሌራ ጋር በተያያዘ አጭር ቃለ ምልልስ ለዘጋቢያችን አዲስ ቸኮል ሰጥተውታል። ምንም እንዴት ነው በአካባቢው ያለው የሚለውን ከሚያብራሩበት ይጀምራሉ። አሁን አጠቃላይ ያው እንደ ኢመርጀንሲ ሪስፖንስ እኛ ጋር በጤና ጥበቃ ሪፖርት የተደረገ የኮሌራ ኬዝ ተብሎ እንትን የተባለ እኛ ጋር የለም፣ ግን አንዳንድ ሲዝናል ዲያሪያ የሚመስሉ ወይም ተቅማጥ ውሃ ወለድ የሆኑ ተቅማጥ በሽታዎች እሺ አንዳንድ ዞኖች ላይ ያሉብን በሸቤሌ ዞን አካባቢ ቢበዛም። ምን ያህል ሰዎች ናቸው? በአጠቃላይ በክልሉ ወደ ሁለት መቶ አርባ የሚሆኑ ኬዞች ግን ይሄ ኦልሞስት ላለፉት አራት አምስት ወራቶች የተሰበሰቡ ናቸው። ሪፖርታችን ና ወደ ሁለት መቶ አርባ የሚሆኑ እንደዚህ የተጠረጠሩ ግን እስካሁን ኮንፊርም እየተደረገ ና እንደዚህ ኮሌራ ነው የሚል ነገር እኛ ጋር የለም። ሪፖርት ግን እንዲሁ የተጠረጠሩ ና የታከሙ በየፋሲሊቲዎቻችን ና በአቋቋም ናቸው ሳይቶች ላይ ምልክቶቹ ይመሳሰላሉ ወይስ እንዴት ነው? በጤና ጥበቃ እንደዛ ብሎ ኮሌራ መሆኑ አልተረጋገጠም። ግን ኮሌራ የሚመስል ብሎ ነው ሪፖርት ያደረገው ና ምልክቶቹ ላይ መመሳሰል ነገር አለ። ያው ምልክቶቹ አንዳንድ ቦታ ይመሳሰላሉ፣ አንዳንድ ቦታ ደግሞ ያው is definition mi bil ላቶ ኢንቨስቲጌሽን ሳይደረግ ሲቀር በራሱ የሚታይበት ምክንያቱም የተቅማጡ አይነት ሁኔታው ስንት ጊዜን የሚያስቀምጠው እድሜው የሚለውን ነገር አይቶ በደብሊዎች የተቀመጠ ኬዝ ዴፊኒሽን አለ አንዳንድ ቦታ ያንን ስለሚያሟላ ነው። የእኛንም ኢንተርቬንሽን እና ዝግጁነታችንን ወደ ኃይል አድርገን በየቦታው ሰርቪላንሳችን ማጠናክረን እየሄድንበት ያለው አሁን ደግሞ የዝናብ ወቅትም ስለሆነ፣ በዚህ በዝናብ ወቅት ደግሞ እንደዚህ አይነት ነገሮች ያው ሰስፔክትድ ነው የሚደረጉት እና የኦሮሚያ ክልል ላይ ደግሞ እንደምታውቀው ኦልሞስት ከአንድ ሚሊዮን በላይ ተፈናቃዮች የሚኖሩባቸው አይዲፒ ካምፖች አሉ ኢንተርናሽናልሎች። ስለዚህ እነኛ አካባቢ ደግሞ ያው አደጋ አለው። ይሄ ነገር ቢከሰት ደግሞ ፈርዘር። ስለዚህ እነኛ አካባቢም እንትን እንዳይባል ማህበረሰቡን በማደራጀት አካባቢው ንጽህና እንዲጠብቅ ውሃ በሚጠቀምበት ሰዓት የታከመ ውሃ እንዲጠቀም እነ ውሃ ማከሚያ ኬሚካሎችንም ዲስትሪቢዩት በማድረግ ያ ካልተገኘ ደግሞ ራሱ አፍልቶ እንዲጠጣ የሚለው ነገር ማስ ሆነ ሞቢላይዜሽን እያካሄደ ነው። በድሬዳዋ ምንም እንኳ አስቀድሞ ሪፖርት የተደረገ የኮሌራ ችግር ባይኖርም ከዚያ ወዲስ ተከስቶ ይሆን ወይ ስንል በድሬዳዋ ጤና ቢሮ የዘርፉ ባለሙያ የሆኑትን አቶ ማረጉ ሰቦቃን አናግረናቸው ነበር። ድሬዳዋ ላይ ያው ድሬዳዋ እንደምታቃት ከየ አካባቢው የተለያዩ ወገኖቻችን መጥተው የሚኖሩባት አካባቢ እንደመሆኗ መግቢያ መውጫዎቹም ያው ሰፊና ብዙም ስለሆኑ ቅድመ ዝግጅት መሰራት አለባቸው ብለን ስላመንን ነው እንጂ እስካሁን ምንም አይነት ኬት እስካሁን ኮንፊርም የተደረገ የተገኘ ነገር የለም። ሁለቱም ክልሎች የማስተማርና ቅድመ ጥንቃቄ ስራዎችን ከወትሮ በተለየ ሁኔታ እየሰሩ እንደሆነ ገልጸልናል። ለአሜሪካ ድምጽ አዲስ ቸኮል ከድሬዳዋ። አዲስ ቸኮል እናመሰግናለን ወደ መጨረሻው ዘገባ እናምራ በኢትዮጵያ አሜሪካ ኤምባሲ ባዘጋጀው ለሰላም እቆም አለው የአጫጭር ፊልሞች ውድድር ላይ አሸናፊውን ወጣቶችን ማስታወቅ መጀመራችን ይታወሳል ለዛሬ የሁለተኛ ደረጃን ያገኘውን ፋንታውን በላቸውን ይዘን ተመልሰናል ፋንታውን ስለተወዳደረበት ሥራ ይዘትና ስለ ውድድሩ መንፈስ ቀጣዩን አውግቶናል ስሜ ፋንተሙን በላቸው ይባላል። ያው የፊልሙ ጭብጥ ያው ብዙ ጊዜ አሜሪካ ኤምባሲ እንደሚያደርገው በየአመቱ ራሳቸው ርዕስ ይሰጣሉ እና በዚህ አመት የሰጡን ርዕስ ስለ ሰላም እቆማለሁ የሚል ነበር እና ስለ ሰላም እንዴት እንደምትቆሙ የራሳችሁን አይዲያ ያሳዩ ነበር የሚለው። እኔ የተጠቀምኩት ምንድን ነው በመሪዎች መካከል ለመምራት አለመግባባት ሲኖር ከስር ላለው ጄኔሬሽን ወይም ተከታይ ምን ያህል ችግር እንደሚፈጥር የሚያሳይ ፊልም ነው የሰራው። ልጆቼ ለብዙ ዘመናችን ጀልባ ስቀዝፍ ኖሪ ከዚህ በኋላ ጊዜ ስለደከመ አንዳችሁ ተረክ። ፊልሙ ያው ያው ጀልባ ላይ ነሙሉ ፊልሙ የተሰራው ጀልባው ላይ አንድ ሽማግሌ ሽማግሌና የሽማግሌው ሁለት ልጆች አሉ፣ ወጣት ልጆች እኔ አዛውንት ወይም ሸምግላሉ ሰውዬ ለልጆቻቸው ከአሁን በኋላ ይህም መርከብ መንዳት እንደማይችሉ ና ይህም መርከብ ከሁለት ልጆቻቸው አንዳቸው እንዲረከቡ ቦታ ይለቃሉ። እነዚህም ልጆች ለእኔ ነው የሚገባው፣ ለእኔ ነው የሚገባው ብለው በሚጣሉበት ጊዜ ጀርበዋ ጀልባዋ የምትሄድበትን አቅጣጫ ትቀይራለች ማለት ነው። ምሳሌው ምንድን ነው? ጀልባዋ ያው የሀገር ምሳሌ ነች። ሁለቱ ወጣቶች የሚጣሉት ወንድማማቶች ምንድን ናቸው? ያው ሀገርን ለመምራት የሚፈልጉ ያው ብዙ ሰዎች አሉ። የእነሱ ምሳሌ ነች። እና እነዚህ ሰዎች በሚጣሉበት ጊዜ የሁለቱ ጥል እንዴት ሀገርን ወደ ሌለ ወደተለየ አቅጣጫ ወይም ወደማይፈለግ አቅጣጫ ሊመራት እንደሚችል ለሚያሳየው ሌላው ምንድን ነው ዳር ላይ ቆሞ የሚጠብቁ ህጻናት ይታያሉ ፊልሙ ላይ እነዚህ ህጻናት ወደ ትምህርት ቤት ለመሄድ በሌላ አቅጣጫ መርከቧን እየጠበቁ ነው ስለዚህ እነዚህ ወንድማማቶች ለመሪነት ሲጣሉ ጀልባዋን ለህጻናቶቹ ማድረስ ይሰዳቸዋል ማለት ነው የሁላችሁ ልጆች ለምን ነው ምትሰጋቸ ወንድማሞች ያላችሁ ለምን ነው ተስማምታችሁ ማሰብ አንድ ጀልባ ለመቅዘፍ ለምን ነው ምትጣሉ ያው ከፊልም ስም ተመርጫ፣ ኦልሞስት ወደ ሶስት ዓመት ሆነኛለን እና በዚህ አይነት ኦፖርቹኒቲ ክሬት የሚያደርግ ኮምፒቲሽን ወይም ውድድር ኢትዮጵያ ውስጥ ማድረግ ትንሽ ከባድ ነው እና ኦልሞስት በየዓመቱ በዚህ ዓመቱ አሜሪካን ኤምባሲ እነዚህ ውድድሮች ያወጣሉ እና ሞር ለእኛ ለጀማሪ ወጣት ፊልም ሰሪዎች ትልቅ እድል እና ይሰ የሚፈጥርልን ማለት ነው ሞር ፊልማችን እንድናሳይ ሰው ፊልማችንን አይሰ በእኛ ኮመንት እንዲሰጠን እና ሞር የተሻሻለን እንድንሄድ ያበረታታል እና በጣም ደስ የሚል ኦፖርቹኒቲ ነው። አሜሪካ ንዳስ በየዓመቱ ለወጣቶች የሚፈጥ ኦፖርቹኒቲ። እንግዲህ አድማጮቻችን፣ የዛሬው የጋቢና ቪዌ ጉዞአችንን እዚህ ላይ አጠናቀናል። አስተያየቶች ቢኖሯችሁ በፌስቡክ አት ቪኦኤ አማሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየታችሁን አድርሱ። ለተጨማሪም ደግሞ ሆርን አት ቪኦኤኒውስ ዶት ኮም የሚለውን የኢሜይል አድራሻችንን በመጠቀም ሃሽታግ ጋቢና ቪኦኤ ብላችሁ አስተያየቶቻችሁን ብትልኩ ይደርሰናል። ተነጋገሩ፣ ተወያዩ፣ አስተያየት ስጡ። በሰላም በጤና ያገናኘን ስናስተናግዳችሁ ያመሸነው ጽዮን ግርማና ሀብታሙ ስዩም ነበርን። የዛሬ የድምፅ ምህንድስናውን የከወነልን ደግሞ ፋሲል ገበየው ነው ጉዟችሁ የሰመረ ይሁን እያለን እንሰናበታችኋለን። መልካም ምሽት። ነገ ደግሞ እንገናኝ። ኩን ራዲዮ ሰገሌ አሜሪካ